ገና ሽብርቅርቁ፣ ገና ብልጭልጩ፣ ገና ብርዳሙ፣ ገና ካብታሙ፣ በስጦታ የታጀበው፣ በዝማሬ የደመቀው፣ ገና ወጉ ብዙ ነው። ለሂስፓኒኮች፣ ለላቲን አሜሪካ ሀገሮች ሰዎች የዘጠኝ ቀናት ክብረ በዓል ነው። ላስ ፖሳዳስ ይሉታል። ወላዲታ አምላክና ጮኛዋ ዮሴፍ ለነፍሰ ጡሪቱ ድንግል መገላገያ ስፍራ ሲያስሱ ከላይ እታች ይሉ የነበሩባቸው ትስዓቱ መዓልት የላስ ፖሳዳስ የስፓኝ ስያሜ ትርጉሙ ማረፊያ ማደሪያ እንደማለት ነው። ይህ የበዓል ሳምንት በየአመቱ ከታሕሳስ ሰባት እስከ ታሕሳስ ዐሥራ አምስት ምሽት የሚዘልቅ ነው። እናም ድንግል በግርግም አማኑኤልን ተገላገለች። በቃሉ መሰረት መዳን ያለምን ኢየሱስ ተወለደ። ሎስ አንጀለስ ከተማ ውስጥ ኦልቬራ ጎዳና የከተማይቱ የሂስፓኒክ ዝርያ ሰዎች መጤውም ሆነ የቆየው ማዕከል ነው። አርቱሮ ናየራ ሚስቱ ሮዛሪዮና ሙሉ ቤተሰብ ወደዚህ ሰፈር ገብተው ሰፊውን የሂስፓኒክ ማህበረሰብ ተቀላቅለዋል። ስቴሞስ ኮንቴንቶስ ሴሌብራንዶ ኮንቶሎ በዚህ የማኅበረሰባችን ክብረ በዓል ላይ በመገኘታችን በጣም ደስተኞች ነን። ይህ በዓል ለእኛ ለላቲኖችና በተለይ ደግሞ ለካቶሊኮች የተለየ ክብር ነው። ማሪያ ቤሩሜን ከኩባ ስትመጣ ሕፃን ልጅ ሆና ነው። ላስፖሳዳስን ስታይ ግን የዘንድሮው የመጀመሪያ እንደሆነ ነው የምትናገረው። ስንት ዓመት ሙሉ ለመምጣት ስፈልግ ኖር ያለው፣ በዚህ ዓመት ግን ፌስቡክ ላይ አንድ ማስታወቂያ አየሁና እንዴት እዚህ መገኘት እንደምችል አወቅኩ። በፊሊፒኖ ማኅበረሰብ ውስጥም የበዓሉ ዝግጅት ሞቅ ብሏል። የሎስ አንጀለስ ፊሊፒኖ ቤተ ክርስቲያን የባለቤቷን ልደት በጸጋ ለመቀበል ሰሞኑን ሸብረብ ስትል ነው የከረመችው። ከቤተሰቤ ጋር ለማክበር እንዴት የከበረ ቀን ነው ትላለች። ከፊሊፒንስ በቅርብ ወደ አሜሪካ የመጣችው ሄለን ካል I think the Philippines is the most Christmassy country in all the world. ፊሊፒንስ በዓለም እጅግ ያሸበረቀች በውኑ ገና ገና የምትል ገናም ሀገር ትመስለኛለች። ሰብአ ሰገል የተከተሏት ብሩህና አንጸባራቂ ኮከብ ፊሊፒንስ ውስጥና በሎስ አንጀለስም እጅግ የተወደደች የበዓል ምልክት ነች ብላለች። ኤሊኦቢሎ ከቀርከሃም ይሁን ከእንጨት በተሠራ መቃን ዓመቱን ሙሉ የከቧትና በቀለማ ቀለም ያሸበረቀ የላስቲክ ሽፋን ያለብሷታል። በሎስ አንጀለስ ታሪካዊዎቹ ፊሊፒንና የኮሪያ አብያተ ክርስቲያን በገና ብልጭልጭ እንዳሸበረቁ ነው። የግሪክ ኦርቶዶክስ ካቴድራሉ ካህን መምሬ ጆን ባካስም ለራሳቸው ገና እየተጠበቡ እየተጣደፉ ነው። እርሳቸው ኦርቶዶክስ ናቸው። የእርሳቸው ገና ዝግጅት እስከ ፊታችን ታህሳስ 28 ይቀጥላል። በማግስቱ ገና ነውና ከፊታቸውም ደግሞ ጥምቀት አለላቸው። ገና የተለየ በዓል ነው፣ ገና መንፈሳዊ ነው እያሉ ለከበቧቸው ምዕመናን ይናገራሉ። ልክ ከእርሳቸውን እንደ ቀደመው እንደ መጥምቁ ዮሐንስ ቀድሞ መንግሥተ ሰማያት ቀርባለችና ሲል እንደ ነበረ በዚህ በራቀ ስፍራ ከሁለት ሺህ ዓመታት በፊት የሆነውን የክርስቶስን መወለድ እንደምናከብር ለእኛ ለኦርቶዶክሶች ዋነኛው ቁልፍ የክርስቶስ በየልቦናችን በየልባችን ገበታ የመወለዱ ምስጢር ነው። በኢትዮጵያ፣ በግሪክ፣ በሂስፓኒክና በፊሊፒኖ በኮሪያና ሌላውም ክርስቲያን ማኅበረሰብና ሰፈሮች ውስጥ ገና ደምቆ ሲሰነብት ደምቆ ሲከበር ከየባህሉም ከየጓዳው ይዞ የመጣውን አደባባይ ሲያወጣ፣ እግረ መንገዱንም ለኅብረተሰቡ ጸጋን፣ ለቤተሰብ ሙቀትና መተሳሰብን፣ ላጡና ለራቁም አለኝታን ይዘራል። ዘሬድ ኖዝድ ሬንዴርም በዓለሙ ሞልቶአል። ተስፋን፣ ፈንጠዝያን፣ ስጦታና ፍቅርን በዓለሙ ሁሉ ይዘራል። የኪነ ጥበቡ ዓለም ሰዎች ናቸው ይህንን የሚሉ ልገና ጊዜና ቀልባቸው Come on, bass. Rudolph the red-nosed reindeer had a very shiny nose, and if you ever saw him, you would even say it glows. Come on, drums. All of the other reindeer used to laugh and call him they never left for Rudolph Join in any reindeer games Then one foggy Christmas Eve Santa came to stay Rudolph with your nose so bright ክሪስማስ ሜሪ ጄ ብላይጅ ለመጪው የገናና የአዲስ ዓመት በዓላት የገና በረከቷን ይዛ ብቅ ብላለች እ ሜሪ ክሪስማስ የማርያምና የክርስቶስ በዓል ንግስ ክብር ዐሥራ ሁለት የፖፕ አነቃቂ የሙዚቃ ወይም የዝማሬ ዘይን የተከተሉ የገና መዝሙሮችን የያዘ አልበሟ ነው። ይህ የምትሰሙት ጃዚ ይሉታል። ቀልብን ነጠቅ የሚያደርግ ቃና ጣል የተደረገበት ሩዶልፍ ዘ ሬድ ኖዝድ ሬንዲር። ሩዶልፍ ያጋዘኑ ስም ነው። ባለብዙ ቀንዱ አጋዘን። መቼም ክረምት ነው እና ሩዶልፍ አፍንጫው ቀልቷል። ቆፈኑ ምንም ያቀላል። ሩዶልፍ የገና አባት ሳንታ ክላውዝ የገና ስጦታቸውን ሸክፈውና በጋሪያቸው ጭነው ይጋልቡታል። በዚህ አዲስ ስብስቧ ውስጥ የበዓል ስር ሰደድ ዘየ ነው የሚሰማው። ሜሪ ጄ ግን እንዲያው ዝም ብላ አትቀባጥርም። የሙዚቃውን ቤት ለመምታት ያህል ብቻም አይደለም ለለለለለለለለለለ የምትለው ደግሞም የምታርፍበት ወይም ቅላጼዋ የሚነሳበት ቤት የምትመታበት ወይም ዝም ብላም ለማንጎራጎር ብቻ አይደለም፣ ለለለለለለላ የምትለው። እስኪ ከባርብራ ስትራይሳንድ ጋር የተጫወተችውን የጣምራጣ እመዜማ ያዳምጡ። ትንሿን ጥሩምባ ትራምፔቷን የሚጫወተው ክሪስ ቧቲ ነው። ምኞትህን ከኮከቧ ጋር ስታደርግ ዌን ዩ ዊሽ ፖኔ ስታር 嗯、mm。Hmm. ጆኤል የመጀመሪያው የዜማ መድብል አልበም የወጣው የዛሬ 14 ዓመት ነበር፣ በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም እስከ ዛሬ ታዲያ ከአንድ ሚሊዮን በላይ ቅጂ ተሽጧል። አሁን ታዲያ አዲስ አልበም ይዛ ተመልሳለች። ሌዲድ ስናው በረዶው ይውረድ ይላል መጠሪያው። በረዶ እንዲያው ይሄ ጥሬው በረዶ ሳይሆን ያ ቀላሉ የነተበው የበረዶ ብናኝ ለማለት ነው። ወርዶም አገሩን መሬቱን And that it it to him. Oh, the weather outside is frightful, but the fire inside's delightful. And since we've no place to go, let it snow, let it snow, let it snow. It doesn't show. ያው ማል በመዋ የመጀመሪያውን አይነት መንፈስ ወዝና ቃና ያለው ነው። በዚህ በአዲሱ ስብስብ ውስጥ ሁለት አዳዲስ የተሰሩ ዘፈኖች፣ መዝሙሮች አሉበት። ሲልቨር ቤልስ የብር ቃጭሎችና፣ በበረዶ መንሸራተቻ መቅዘፍ ስሌይ ራይድ፣ አንድ ሁለቴ ድምፃቸውን የሚለዋወጡ ቃናዎች፣ ቪንስ ጊል በኤሌክትሪክ ጊታሩ የሚደባልቀው የሀገረሰብ ሮክ ዘዬ በዋይት ክሪስመስ ውስጥ ይሰማል። ነጩ ገና ይቺ አነስተኛ ዝማሬ ጆኤል ከምትጠብቋት ጥቂት ከፍ ባለ ሁኔታ ስትገዝፍ ታገኟታላችሁ። tree glisten and children listen to hear sleigh bells in the snow ጆኒ ማቲስ ከእይታችንና ከጆሮአችን ሰወር ካለ ጥቂት ጊዜ ሰነባብቶ ነበር ከአዳዲስ ድርሰቶች ጋር ለማለት ነው ዘንድሮ ተመለሰ ሴንዲንግ ዩ ኤ ሊትል ክሪስማስ ከትንሽ የገና መልካም ምኞት መልእክት ጋር የሰባ ስምንት ዓመቱ አንጎራጓሪ በዚህ በአዲስ ሥራ ውስጥ በርከት ያሉ ልዩ እንግዶችን አካቷል ሱዛን ቦይል ቢሊ ጆል ግሎሪያ ስቴፋን። ሴንዲንግ ዩ ኤ ሊትል ክሪስማስ ለጆኒ ማቲስ አዲስ ሪከርድ ሰብሮለታል። በቢልቦርዱ ሰንጠረዥ ላይ ሲሰፍር ሀምሳኛው የማቲስ ሥራ መሆኑ ነው። እዚህ ደረጃ ላይ የደረሱት እኮ ከዚህ ሁሉ የዓለም ዝማሬ ሌሎች አምስቱ ብቻ ናቸው፦ ኤልተን ጆን፣ ባርብራ ስትራይሰንድ፣ ኔል ዳያመንድ፣ ኤልቪስ ፕሬስሊና ማኔሎ። ታላቅ ስኬት ነው ለጆኒ ማቲስ። Grass, a blanket, some mistletoe, confetti snow, an angel to put on a tree. Santa Claus in crayon to make you smile today while you're so far away. So I'm sending you a little Christmas wrapped up with love A little peace, a little light To remind you of how I'm waiting for you, praying for you I wanted you to see So I'm sending you a little Christmas Home to me. Some gingerbread, a candy cane, a I made with your name. I filled it with your favorite things. A way to say I love you like kisses through the air. You'll feel that I'm there. So I'm sending you a little Christmas wrapped up with love, a little peace, a little light to remind you of. you see I'm sending you a little Christmas Wrapped up with love, a little peace, a little light to remind you of how I'm waiting for you, praying for you, I wanted you to see. I'm sending you a little Christmas till you come home. የኬሊ ክላርክሰን በቀይ እየተጠቀለለ ራፕት ኢን ሬድ አልበም ብሉ ክሪስማስ፣ ሰማያዊ ገናና ራን ራን ሩዶልፍ ቼበለው ሩዶልፍ እንዲሁም ፕሊስ ካም ሆም ፎር ክሪስማስ እባክህ ለገና እቤትና የሚሉትን ከመሳሰሉ ነባር የበዓል ቅላጼዎችና ቃናዎች ጋር የተቀላቀሉ የሙዚቃው አወራረዶችን አዝሏል። ኬሊ የሀገረሰብ ዝማሬ ኮከብ ከሆነው ሮኒዳን ጋር የተጫወተችው ፍቅሬ ውጪው ይበርዳል ቤቢ ኢትስ ኮልድ አውትሳይድ በድንቅነቱ ተነስቶላታል። ከዚያ የበለጠውና ከፍ ብሎ የተነሳው ድንቅ ጣዕመ ዜማ ግን ሳይለንት ናይት ጸጥ ያለው ሌሊት የኬሊ ራፕዲን ሬድ አልበም የመጨረሻው ዝማሬ ወይም ትራክ ነው። በሳይለንት ናይት ውስጥ የኬሊ የባሏ እናት ሬባ ማኪንታየር፣ እንዲሁም ትሪሻ ይርውድ ከኬሊ ጋር አብረው ይዘፍናሉ። ሳይለንት ናይት የሚያልቀውም በሌሊቱ ሰማይ እጅግ ደማቅ ከሆኑት ከከዋክብት አንዱን አብረው እየጠሩ ነው a capella ハムガンナ、メリークリスマス。